Away. let the yakuza ባለፈው ዓመት ብቻ ሰላሳ ሺህ የሚሆኑ ኢትዮጵያውያን በሕገ ወጥ አዘዋዋሪዎች ሥራ ፍለጋ ወደ መካከለኛው ምሥራቅ እንደነጎዱ ዓለም አቀፉ የፍልሰት ድርጅት አይኦኤም ገልጿል። ወጣቶች፣ ሴቶች፣ ቤተሰቦች ንብረታቸውን በሕገ ወጥ ሁኔታ ድንበር ለሚያሻግሯቸው ወንጀለኛ ግለሰቦች ካስረከቡም በኋላ በየደረሱበት ዝርፊያና እንግልት እንደሚፈጸምባቸው፣ ሥራ የማያገኙበትም ሁኔታ እንዳለ በተደጋጋሚ ዘግበናል። ኢትዮጵያውያንን በሕጋዊ መንገድ ለሥራ ወደ የውጭ መላክን ዓላማው ያደረገው ወደ 150 አባል ድርጅቶች ያሉት የውጭ ስራ ስምሪት አገልግሎት ሰጪ ኤጀንሲ በሀገሪቱ ውስጥ ተመስርቶ እየተንቀሳቀሰ ነው። የዚህ ማህበር ሰብሳቢ አቶ መዝገቡ አሰፋ ይባላሉ። በአድማጮች ለተነሱ ጥያቄዎች መልስ ሊሰጡ ቀርበዋል። የፕሮግራሙ አዘጋጅና አቅራቢ ትዝታ ብላቸው ነች። ለጥያቄው መልስ አቶ መዝገቡ አሰፋ ለጥያቄው መልስ ፕሮግራማችን ላይ ቀርበው የአድማጮችን ጥያቄ ለመመለስ ፈቃደኛ ስለሆኑ በአድማጮች ስም አመሰግናለሁ። አቶ መዝገቡ አሰፋ የኢትዮጵያ የውጭ ስራ ስምሪት አገልግሎት ሰጪ ኤጀንሲዎች አሰሪ ማህበር የቦርድ ሰብሳቢ፣ መጀመሪያ የዚህን ድርጅት አላማ አመሰራረት ይግለጹልንና ወደ ጥያቄዎቹ እናልፋለን። ማህበራችን የተቋቋመው ለበርካታ አላማዎች ነው። ከእነዚህ ውስጥ በከፊል ለመግለጽ ያክል አንዱ የማህበራችንን አባሎች መብትና ጥቅም ለማስከበር በሚያስችል መንገድ ነው አንዱና ዋናው አላማው። ሁለተኛው ደግሞ በዚሁ የስራ ዘርፍ ውስጥ ህገ ወጥ የሰዎች ዝውውርን ለመግታት የሚደረገውን እንቅስቃሴ አጋር ሆኖ ለመገኘትና በምንም መንገድ ዜጎች ለህገ ወጥነት እንዳይጋለጡ ማህበሩ የበኩሉን አስተዋጽኦ ለማበርከት ነው። መቼ ነው የተቋቋመው ይሄ ማህበር? ማህበራችን ህጋዊ ሰውነት ያገኘው መስከረም አስራ ስድስት ሁለት ሺ አራት ዓመተ ምህረት ነው እንደ ነገሩኝ። በርካታ አገልግሎት ሰጪ ኤጀንሲዎች ናቸው የተካተቱበት። በትክክል ው ከሶስት መቶ በላይ ናቸው በአሁኑ ሰዓት። እና ሁሉም ሰራተኞችን ወደ ውጭ በመላክ ነው የሚሳተፉት። አሁን ወደ ውጭ በተለይም ወደ መካከለኛው ምስራቅ ሀገራት ለስራ የሚሄዱ ዜጎችን በህጋዊ መንገድ መልምለው ህጋዊ መስመሩን ጠብቆ ለተለያዩ አደጋዎች ተጋላጭ በሆኑበት አግባብ መላክ ነው። እሺ እስቲ ብዙም ጊዜ ሳልፈች የመጀመሪያውን ጥያቄ ላሰማሁት። ሀይ ሰላም ቪዎች ይሄ ለጥያቄ እና መልስ ፕሮግራም ነው። ጥያቄ ለአቶ መዝገቡ አሰፋ ነው። አቶ መዝገቡ አሰፋ አንድ መቶ ሀምሳ አባል የውጭ ስራ ስምሪት አገልግሎት ሰጪ የሆነ በእናንተ ስር እየተቋቋመ አለ ተብሏል። መንግስት ከግማሽ ሚሊዮን ከአምስት መቶ ሺህ ያላነሰ ኢትዮጵያዊ በተለያየ መልኩ በአረብ ሀገሮችም በተለያየም ቦታ ወጥቷል። እኔ ጥያቄ ያለኝ እነዚህን የተቋቋሙ አባል ድርጅት ያላቸው ወደ ውጭ ሀገር ሰው የሚልኩ ለመሆኑ የሚሄዱትን ልጆች እድሜ ያያሉ ወይ? የፓስፖርት አወጣጣቸው እንዴት ነው? የሚሄዱበት ሀገር እንዴት ነው? ቋንቋ ይሰጣቸዋል ወይ? እዛ ሲሄዱ ማአት የተገደለው አለ፣ ባህር የበላቸው አሉ ልጆች አረቦች ያስወለዷቸዋሉ፣ ደሞዛቸውን ከልክለው ከፎቅ የወረወሯቸዋሉ፣ ሙቅ ውሃ የደፉባቸዋሉ፣ በእሳት ያቃጠሏቸዋሉ። የተለያዩ የግብፅ ወታደሮች ሲና በረሃ ሲያቋርጡ በጥይት የተመቷሉና እንዴት ነው የእናንተ ነገር? ኢትዮጵያን ብቻ ከሀገር ውጭ ማስወጣት ነው ወይ? የት እንደሚሄዱ ውስጥ ትከታተላላችሁ? ደሞዛቸውን የማይሰጧቸው ሰዎችን እንዴት ነው የምታደርጓቸው? ስንቱ ደሞዙን ተለጥቶ የሁለት አመት የሶስት አመት መከራውን አይቶ ወደ ሀገሩ ተመልሷል። እና እኔ በጣም የሚገርመኝ ለመሆኑ፣ የእድሜ ሁኔታ በቀን በቀን አንዳንድ ሙሉ አውሮፕላን ወደ አረብ ሀገሮች እየተላከ ይሄ የገንዘብ ልውውጥ ነው የምታደርጉት? የሰዎች ሽያጭ ነው የምታደረጉት? ለምን እዛ የሚቀበሏችሁ ሰዎች ከዚህ ብቻ እየላካችሁ ጥቅም ታገኛላችሁ ነው የሚባለው። እና ለመሆኑ በአንድ ሰው ስንት ጥቅም ነው የምታገኙት? ስንት ገንዘብ ነው የሚከፈላችሁ? ከአቀባባዮቹ ከደላሎቹ እንዴት ነው ይሄን ነገር ግልጽ አድርጋችሁ የምትነግሩን? አቶ ፋሲል፣ የዘወትር የጥያቄው መልስ ዝግጅት ደንበኛችን ናቸው። አመሰግናቸዋለሁ። አቶ መዝገቡ አንዳንዱ ጥያቄ አቶ ፋሲል ያነሷቸው ህገወጥ አዘዋዛሪዎችን ነው። ግን ከህገወጥ አዘዋዛዋሪዎች እናንተ በምን እንደምትለዩ ግለጹልኝና ከዛ በኋላ አቶ ፋሲል ወዳነሷቸው ጥያቄዎች እንመለሳለን። በምን ትለያላችሁ? አመሰግናለሁ። በጣም አቶ ፋሲል ያነሱት ጥያቄ በአብዛኛው ቀደም ስል እህቴ እንዳነሳሽው ህጋዊ ኤጀንሲዎችን የሚመለከት አይደለም። ነገር ግን ህጋዊና አሁን እሳቸው ካሉት ህገ ወጥ ዝውውር ጋር በምንድን ነው የምትገናኙት ወይም ልዩነቱ ምንድን ነው የሚለውን ለማስረዳት ሞክራለሁ። አንደኛ ህጋዊ ኤጀንሲዎች የሚተዳደሩት ዜጎችን ወደ ውጭ በመላክ ወይም በመሸጥ የሚባለው ነገር ሳይሆን ትክክለኛው መንገድ ህገ መንግስታችን የሚፈቅደው ዜጎች ሀገር ውስጥ ያለውን እድል ተጠቅመው መስራት የማይፈልጉና መሄድ በሚፈልጉ ከሆነ ህግና ስርዓቱን ተከትለው መብታቸውን ኤክሰርሳይዝ ማድረግ ይችላሉ በሚል ራሱን የቻለ አዋጅ ስድስት ሰላሳ ሁለት ሁለት ሺ አንድ የሚል ወጥቶ የውጭ ስራ ስምሪትን ብቻ የሚከታተል ወይም ሂደቱን የሚደነግግ አዋጅ ነው ይህ አዋጅ። በዚህ መሰረት ህጋዊ መስፈርቱን አሟልተው ለዜጎች ዋስትና ገብተው ዜጎችን በአግባቡ መልምለው ወደ ውጪ ያለውን የስራ እድል አፈላልገው የሚያገናኙ ኤጀንሲዎች ናቸው። ከህገ ወጡ የሚለዩበት ብዙ መንገዶች አሉ። አንደኛው ህግና ስርዓትን ተከትለው ነው የሚመለምሉት። ቢሮ አላቸው፣ አድራሻ አላቸው። ለሚልኳቸው ዜጎች መንግስት ባስቀመጠው ህግ መሰረት የሚያስይዙት የዋስትና ገንዘብ አለ በማናቸውም መንገድ የሚሄዱ ዜጎች ላይ የሚደርሰውን አደጋ ለመከላከል እና ለመቆጣጠር ብለን ለመደገፍ በሚያስችል መንገድ በአዋጅ የተደነገገውን መስፈርት ያሟሉ ናቸው ፍቃድ የሚያገኙት ስለዚህ የሚሄዱ ዜጎችን በሚሄዱበት አገር ማን ነው የሚቀጥራቸው የሚቀበላቸው ማን ነው የሚለውን በአግባቡ ያውቁታል እዛም ወኪል አላቸው ተቀባይ ሀገር ውስጥ የተቀባይ ሀገር ያለ ወኪል ቢሮ አለ፣ አድራሻ አለው። የዛን የተቀባ ሀገሩን ሕግ አክብሮ የሚሰራ ነው። ስለዚህ ዜጎች ከዚህ ሲላኩ ሙሉ የኢንሹራንስ ዋስትና ኖሯቸው ነው የሚንቀሳቀሱት። ከህገ ወጡ የሚለየውም አንዱ ይሄ ነው። ህጋዊነታችን ደግሞ ለምንልካቸው ልጆች መብት፣ ክብር፣ ደህንነት የሚያስፈልገውን ሁሉ ለማድረግ ህጉ በሚፈቅደው መሰረት ቃል ገብተን ብቻ ሳይሆን መስፈርቱን አሟልተው ነው አንድ ሰው ፍቃድ የሚያገኘው። እሺ፣ ስለዚህ የህግ ተጠያቂነት አለበት ማለት ነው። እሺ። አቶ መዝገቡ አቶ ፋሲል ካነሷቸው ጥያቄዎች ውስጥ በርካታው በውጭ የሚከሰቱ ችግሮችን የተንተራሱ ነው። አንደኛ በምን እድሜ ደረጃ ላይ ያሉ ልጆች ናቸው የሚሄዱት? የፓስፖርት አሰጣጥ እንግዲህ በህግ እንደተዋቀራችሁ ገልጸውልኛል። ፓስፖርት እናንተ ልታወጡላቸው ትችላላችሁ። የሚያገኙትን ደሞዝ እንዲሁም ደግሞ እዛ ከደረሱ በኋላ መስራት ሲጀምሩ በሰው ቤት ውስጥ የሚደርስባቸውን በደል፣ ህይወታቸውን ማጣት የሚደርሱ አሉ። ስለዚህ እስቲ እንደው በምሳሌ አርገው። ብዙዎቹ ደግሞ የሚሄዱት ከገጠር ኢትዮጵያ ስለሆነ መሰረታዊ የንጽህና ጥበቃ እንኳ የማያውቁ ልጆች በትምህርት ማነስ ምክንያት ማለት ነው ቋንቋ ማያውቁ እንደሚሄዱ ነውና የሚነገረው ጥያቄያቸውን ተረድቼዋለሁ። መልስ የሚሰጠው ግን ሁለቱንም እያነጻጸርኩ ሳይሆን ህጋዊ መንገድ ምንድን ነው የሚሰጠው አገልግሎትና ጥቅም የሚለው ላይ ለማተኮር እፈልጋለሁ። ለጥያቄው መልስ ዝግጅታችን የውጭ ሥራ ስምሪት አገልግሎት ሰጪ ድርጅት ሥራ አስኪያጅ አቶ መዝገቡ አሰፋ ጋር የጀመርነውን ውይይት ነው የሚያጠቃልለው። በእርግጥ ወንድሜ አቶ ፋሲል ያነሱት ችግር የለም እያልኩ አይደለም። ችግሮቹ አሉ። ከእድሜ በታች ይሄዳሉ ተመልምለው። ለዚህ የማን ነው አስተዋጽኦው? ከቤተሰብ ይጀምራል። ችግሩ ከቤተሰብ ይጀምራል። መንግስት ከአስራ ስምንት አመት በታች ዜጎች እንደዚህ አይነት አገልግሎት ውስጥ እንዲገቡ አይፈቅድም። የሀገራችንም የልደት ሰርቲፊኬት አመዘጋገብ ሁኔታ ቀደም ሲል ከነበረው የኋላ ቀር አሰራር አሁን ከጊዜ ወደ ጊዜ እየተሻሻለ የልደት ሰርቲፊኬት እነዚህ የመሳሰሉትን የመያዝ እድሉ ከጊዜ ወደ ጊዜ እየሰፋ የመጣበት እድል ወደፊት ይኖራል እና በዛ የማረጋገጥ እድሉ እንደተጠበቀ ሆኖ ከእድሜ በታች የሚሄዱ ልጆችም አሉ። እድሜያቸውን በተሳሳተ መረጃ በመስጠት ፓስፖርት በማውጣት ወዘተርፈ ለዚህ ችግር ተጋላጭ የሚሆኑ አሉ። ለዚህ ደግሞ ትልቁ ደላላው እና ቤተሰቡ ለዚህ የሚያበረክቱት አስተዋጽኦ ነው። ሄደው የሚገጥማቸውን ችግር በውል ካለመረዳት፣ የስራውን ክብደት በአግባቡ ካለማወቅ፣ በቂ መረጃ ካለማግኘት የሚነሱ ችግሮች ናቸው። እነዚህ ችግሮች ደግሞ በተለያየ መንገድ ተቀባይ ሀገር ከደረሱ በኋላ የስራ እድሉ ሲከብዳቸው ከእድሜያቸው ጋር ተመጣጣኝ የሆነ ስራ ካለመስራት ለብዙ ችግሮች ተጋላጭ የሆኑበት እድል ሰፊ ነው። ነገር ግን በህጋዊ መንገድ የሚሄዱ ዜጎች ላይ የክትትል የቁጥጥሩ ሁኔታ እንዴት ነው? ከደረሱ በኋላ ኤጀንሲዎች እንዴት ነው የሚቆጣጠሩት? የሚሆነ ግልጽ ለማድረግ ሞክራለሁ። አንደኛ በህጋዊ መንገድ የሄዱ ልጆች ከሄዱ በኋላ በተቀባይ ሀገር በአሰሪ የሚደርስባቸው ችግር በተመለከተ ችግሩን ለመቅረፍ ተቀባይ ሀገር ያለው ወኪል ቢሮ የበኩሉን ጥረት ያደርጋል። ግልጽ ያድርጉልኝ። ግልጽ ያርጉልኝ፣ ግልጽ ያድርጉልኝ። ለምሳሌ አንዲት ልጅ ተቀጥራ በአንድ ቤተሰብ ውስጥ ትቀመጣለች። ትደበደባለች፣ ትደበደባለች ወይንም ትደፈራለች። ምንድን ነው የሚያደርገው ተቀባዩ ኤጀንሲ? ምንድን ነው በትክክል እንዲያደርግ በግዴታ የተቀመጠው መስፈርት ምንድን ነው? አሁን የተቀባይ ሀገሮች ህግና የእኛ ሀገር ህግ ለሁለት ዓመት ነው ልጆቹ ኮንትራክት ፈርሞ የሚሄዱት? ለሁለት ዓመት የእነዚህን ልጆች ህይወት፣ ኑሮ፣ መብት፣ ጥቅም በተመለከተ የመከታተል ግዴታ በየአንዳንዱ ኤጀንሲ ላይ አለ። ይህን ኃላፊነቱን እንዴት ይወጣል የሚለው ደግሞ ከተቀባይ ሀገራት ህግ ጋር አብሮ የሚናበብበትን መንገድ መፍጠር ሌላ ጉዳይ ነው። አሁን በአብዛኛው የሚገጥመው ችግር ልጅቷ ብትደበደብ ወይም አደጋ ቢደርስባት፣ የመደፈር ወዘት አደጋ ቢደርስባት፣ ትልቁ የመጀመሪያ የመረጃ ምንጭ ልትሆን የምችለው የጉዳቱ ሰለባ የሆነው አካል ነው። ለቤተሰብ ስልክ በመደወል ወይም ለኤጀንሲ በሚሰጠው የስልክ አድራሻ የስልክ አጋጣሚውን አግኝተው በመደወል መረጃዎች ከደረሱ በኋላ ነው ኤጀንሲው ሊንቀሳቀስ የሚችለው። ነገር ግን እዚህ ጋር ችግሮች አሉ። እንደ ማህበር እየሰራንባቸው ያሉ ነገሮችን ለማሳየት እንችላለን። በትክክል መረጃው ባይደርስ ች ልጅ ከተጎዳች በኋላ ለሚለው ጉዳይ አሁን ያለነው በሰፊ ርቀት ነው። መረጃዎች እስኪደርሱ ያለው ችግር እንደተጠበቀ ሆነው መረጃዎች ከደረሱ በኋላ ግን ኤጀንሲው ቦታው ድረስ በመንቀሳቀስ በስልክ በኢሜይል እዛ ያለ ወኪሉ ጋር በመነጋገር በተጨማሪ ደግሞ የኤምባሲዎቻችን የቆንስላ ጽሕፈት አገልግሎት ማግኘት የሚጠይቅ ድጋፍ የሚያስፈልግበት ሁኔታ ሲኖር ደግሞ በተመሳሳይ ሁኔታ ተንቀሳቅሶ ያለውን ችግር መፍታት ግዴታ አለበት። አዎ። አቶ፣ በአፈጻጸም ላይ ግን ችግሮች ይኖራሉ። በአፈጻጸም ላይ እሱ ነው ዋናው የውይይታችን መንስኤ። አቶ መዝገቡ አሰፋ የውይይታችን መንስኤ ምንድን ነው? ሊሆን የሚገቡ ነገሮች ሳይሆን የእናንተ ኤጀንሲ እንግዲህ አሁን ሁለት ዓመት ሆኗል ከተመሰረተ ከንግዱ ብዛት መሆንም አለበት። ወደ 350 የሚሆኑ ኤጀንሲዎች ኢትዮጵያውያንን ወደ ውጭ የሚልኩ ኤጀንሲዎች በህጋዊነት ተመስርተው እየሰሩ ነው። ነገር ግን የምትሄደው ኢትዮጵያዊቱ ደህንነት ዋስትና ዋስትና የሚጠበቀው እንዴት ነው የሚለው ነው ጥያቄው። ምክንያቱም በፊት በህገወጥን መንገድ ሲሄዱ ከኤምባሲው ትብብር የለንም ነው የሚሉት። አለሜደቻ ሳይሞተችው ኤምበሲ በር ላይ እየታገለች ነው። እሷ በቅርብ ስለሞተች ስሟ ታወሰኝ እንጂ በርካታ ሴቶች ኤምበሲ ውስጥ ሄደው ሸሽተው እየገቡ የሚያስጠልላቸው የለም። የእናንተ ድርጅት ይሄንን እንዴት ይቀርፈዋል? ይሄንን ምክንያቱም አቶ መዝገቡ እንደ ኬንያ ያሉ የኢትዮጵያ ጎረቤት አገሮች ወደ ነ ሳውዲ አረቢያ ይህንን ቀደም ሲል የገለጹልኝን የባህል ልዩነት ጠቅሰው ሴቶቻችን ለአደጋ ይጋለጣሉ፣ ወደዚያ አንልክም ለስራ ብለው በራቸውን ዘግተዋል። ከኢትዮጵያ ነው ሴቶች ወደዛ የሚጎርፉትና የእናንተ ድርጅት የሴቶቹን ደህንነት ዋስትና እንዴት ነው የሚያረጋግጠው? እሱ ላይ አሁንም ግልጽ ላድርግ። ከመጀመሪያውም አለም ደቻሳን ስንመለከት አለም ደቻሳ በነገራችን ላይ ህዳዊ መንገዱን ተከትላ የሄደች አይደለችም። እሷ አሁን በሕይወት የለችም። ለማንኛውም ግን ህጋዊ መንገዱን ተከትለው በዚህ መልኩ እንኳን ሄደው አደጋን ይደርስባቸው ዜጎች ቢኖሩ የኢንሹራንስ ከቨሬጅ አለ። ለቤተሰብ በተጨባጭ ልነግርሽ የምችለው በስራ አጋጣሚ ሄዱና በህጋዊ ኤጀንሲዎች በተለያየ ምክንያት ሊሞቱ ይችላሉ። የዚህ የሞት አደጋ ሲደርስ ከተቀበቀ አገር ተገቢው መረጃ ተሟልቶ ይመጣና ጃ በሁለቱም መንግስታት መካከል ለኢንሹራንስ ድርጅቶች ሲደርስ በተፈጥሮ ሞት ከሆነ እስከ መቶ ሀምሳ ሺ ብር ድረስ ካሳ ይከፈላል። ለቤተሰብ ለቤተሰብ ማለት ነው። አዎ፣ በህጋዊ መንገድ አሁን ልነግርሽ በኢንሹራንስ ከቨሬጅ ያላቸውን ነው። ህጋዊ መንገድ ነው። በተጨማሪ በተለያየ አክሲደንት ከሆነ መቶ ሺህ ብር ተጨምሮ እስከ ሁለት መቶ ሀምሳ ሺ ብር ድረስ ለቤተሰብ የጉዳት ካሳ ይከፈላል። ይህንንም ማህበራችን ነው ተንቀሳቅሶ ቀደም ሲል ሰባና ስልሳ ምናምን ሺህ ብር የነበረው ወደ መቶ ሀምሳ ሺህና እስከ ሁለት መቶ ሀምሳ ሺህ ብር ተከፋይ እንዲደረግ ያደረግነው ማህበሩ ተንቀሳቅሶ ነው። እሺ። በዚህ ሂደት ውስጥ ግን በተገኙ መንገድ ዜጎች እኮ መንግስት አሁን እገዳ ቢጥልባቸው ዜጎች አይዱ ተብሎ ቢከለከል እኮ በማናቸውም መንገድ ወደ ውጭ ለመሄድ ፍላጎት ያለው ዜጋ ከመሄድ የሚከለክለው መንገድ የለም። የትኛውንም ከሌላ ብንዘጋ በየትኛውም መንገድ መሄዳቸው አይቀርም። የማይቀር ከሆነ ደግሞ ሕጋዊን መንገድ ተከትሎ መሄዳቸው የሚሰጠውን ጥቅም መረዳት ማሳወቅ አለብን። የምኛው እንደ ማህበር እየተንቀሳቀስን ያለ ነው። እሺ አጫጭር ጥያቄዎች አሉኝ። ከተመሰረታችሁ ወዲህ ስንት ሰው ነው ወደ ውጭ የላካችሁ? ሁለት ዓመት ብለዋል። ሶስት መቶ ሀምሳ ኤጀንሲ ነው በትንሹ በድርጅታችሁ ጥላ ስር ያለው ምን ያህል ሴት ተልኳል ወደ ውጭ ወይንም ሠራተኛ ወንድም ቢሆን በህጋዊ መንገድ ተመዝግበው ሄዱት? በሁለት ሺ አራት ቤተሰቦች ወደ ከመቶ ሀምሳ ስልሳ ሺህ በላይ ናቸው። ከዚህ ውስጥ ዘጠና ፐርሰንቱ ሴቶች ናቸው። ዘጠና በመቶው ሴቶች ናቸው። ከእነዚህ መካከል አደጋ ደርሶባቸው ወይንም ተደብድበው ቆስለው ወይንም ችግር ደርሶባቸው ለእናንተ መረጃ ደርሶ እናንተ እንዲታረም ያደረጋችሁት ስንቶቹ ናቸው? ይህም በተመለከተ ስታቲስቲካል ዳታው የለኝም። ነገር ግን ጉዳት ደርሶባቸው የተመለሱ ዜጎች አሉ በየኤጀንሲው ያንም በተመለከተ ልጆቹን በማቋቋም በመርዳት ደሞዝ ያልተከፈላቸውን በመክፈል ወዘተ በመሳሰሉት ኤጀንሲው ያለበትን ኃላፊነት በእርግጠኝነት እየተወጣ ያለበት ሁኔታ ነው ያለው። ወደ ሀገር ትመልሱና ታቋቁሟቸዋላችሁ ማለት ነው? በእርግጠኝነት በእርግጠኝነት፣ የጎደላቸውን ነገር አሟልተን፣ ለምሳሌ ደሞዝ ካልተከፈለ ደሞዛቸውን ከራሳችን ከፍለን፣ ሌሎች ችግሮች ካሉባቸው ደግሞ የደረሰባቸውን ችግር የስነልቦና ጉዳት ሊሆን ይችላል፣ ታሞ ተመልሰው ሊሆን ይችላል፣ በማሳከም በፈለጉት ሕክምና መስጫ ተቋም አስገብቶ የማሳከም ድረስ በኤጀንሲዎች በኩል ተግባራዊ እየሆነ ያለበት ሁኔታ ነው ያለው። እሺ፣ እያንዳንዱ ወደ ውጭ ለምትልኩት ሰው ምን ያህል ገንዘብ ነው የምታስከፍሉት? ሕጉን ተከትሎ የሚሰራ አካል ምንም አይነት ገንዘብ የሚያስከፍለው ነገር የለም። ነገር ግን በአዋጁ ላይ የተቀመጡ የሰነድ ማረጋገጫ ክፍያዎች አሉ። ለምሳሌ ለኩዌት ኤምባሲ ለሰነድ ማረጋገጫ የሚከፍሉት አለ። ለሳዑዲ ኤምባሲም እንደዚሁ ለሰነድ ማረጋገጫ የሚከፍሉት አለ። ዋጋው የተለያየ ነው። ከእነዚህ ክፍያዎች አገር ውስጥም ቢሆን ሰነዶችን ለማረጋገጥ ከሚያወጡት ውጪ የሚያስከፍሉ ሊኖሩ ይችላሉ። ያንን እንደ ማህበር እየተዋጋን ያለ ነው፣ እየተከላከልን ያለንበት እና ወደ ህግም እየደረሱ የሚቀጡበት አግባብ አለ። መንግስትም እዚህ ላይ በከፍተኛ ሁኔታ ይከታተላል። እሱን እያደረግን ያለ ነው ሁኔታ ነው ያለው። አቶ መዝገቡ፣ በዚህ በድርጅታችሁ ጥላ ስር የተካተቱት የምታስከፍሉት ገንዘብ አንድ አይነት ነው ወይስ እያንዳንዱ ኤጀንሲ የመሰለውን ነው የሚያስከፍለው? እዚህ ላይ ክፍተቶች አሉ፣ ችግሮች አሉ። ችግሮቹን እያየን ለመፍታት የማስተማር ግንዛቤ መፍጠር አንድ አይነት ነው። በአዋጅ የተቀመጠው አንድ አይነት ነው ወጪዎቻቸውን ራሷን የሕክምና ፓስፖርት የማውጣት ከውጭ ለሚመጣው ሰነድ የራሷን ሰነድ የማረጋገጥ ይሄ ነው እና ለተንበር ለኤምባሲዎች የሚከፈላል። ከዚህ ውጭ ምንም አይነት ክፍያ ለኤጀንሲዎች እንዲከፍሉ ህጉ አይፈቅድም። ስለዚህ ይህን ጥሰው ግን የሚያስከፍሉ እንዳሉ መረጃዎች ያመለክታሉ። በዚህም ደግሞ ማህበሩም ጥቆማ እየሰጠ መንግስትም እየተከታተለ የሚመለከተው አካል እርምጃ እየወሰድባቸው ያሉ ድርጅቶች አሉ። የተከሰሱ፣ የተቀጡ እነዚህ አሉ። በህጉ መሰረት በህጉ መሰረት ወደ ውጭ የምትሄድ አንዲት ሴት በግምት ምን ያህል ገንዘብ ወጪ ማድረግ አለባት? ቢበዛ ሀገሩ ይለያያል። ለምሳሌ ወደ ኩዌት ሀገር ለመሄድ ከሁለት ሺህ ስምንት መቶ የኢትዮጵያ ብር ያላነሰ ያስፈልጋታል። ህክምና አለ ህክምና ላይ ያለው ሁኔታ አለ፣ ለኤምባሲ የሰነድ ማረጋገጫ የሚከፈል አለ። ይህንን አካቶ ወደ ከሁለት ሺ ስምንት መቶ እስከ ሶስት ሺ አካባቢ ይደርሳል። ሳውዲ ደግሞ ከአንድ ሺ ሁለት መቶ የማይበልጥ ገንዘብ ነው የሚያወጡት። ሄሎ ቪዮች ጥያቄ መጠየቅ የምፈልገው ለምታቀርቡት እንግዳ ማለትም ህጋዊ ሆኖ ወደ ውጭ ሄደው ለመስራት የሚፈልጉትን ሰዎች የሚያስተናግደውን ነው። አንደኛ ለመጠየቅ የፈለግኩት ኢትዮጵያ መንግስት ጋር ያለው ግንኙነት ምንድን ነው? ሁለተኛ ይሄ ህጋዊ የሆነው ድርጅት ማሰሪዎቻቸው ጥቃት ቢደርስባቸው የሰሩበትን ባይከፈሉ ምን ለማድረግ ያስባል? እስከ ፍርድ ድረስ አቁሞ ለመከራከር አቅም አለ ወይ? ይህንንስ ግምት ውስጥ አስገብቷል ወይ? ሶስተኛው ጥያቄ ደግሞ ምን አይነት ነው መስፈርቱ? ከአገራቸው ሲወጡስ የቅድመ የቅድመ ማስጠንቀቂያ ማለትም እንደ ኦሪንቴሽን አይነት ነገር ይሰጣል ወይ? ከተጠቃሚዎቹስ የሚያገኘው አገልግሎት ምንድን ነው? ይህንን እንድትጠይቁልኝ ፈልጌ ነው። ሰላም አሉ። እኑ ከደንበር አድማጫችን አቶ እኑን አመሰግናለሁ ስለተሳትፏቸው። ጥቃት ቢደርስ የሰሩበትን ባይከፈሉ ሲሉ ላቀረቧቸው ጥያቄዎች ቀደም ብለው መልስ ሰጥተዋል። አቶ መዝገቡ ግን አንድ ሰራተኛ ከመላኳ በፊት ስለሚሰጣት ስልጠና ዝግጅት፣ ስለጠየቁት እንዲሁም ከመንግስት ጋር ስላላችሁ ግንኙነት ስላሉት መልስ ይስጡን እስቲ። ከመንግስት ጋር ያለ ምስስነት ያው የሁለትዮሽ ነው። ከተለያዩ ድርጅቶችም ጋር ውጭ ካሉ ኤምባሲዎችም ጋር ፓስፖርት ማውጣት፣ ሌሎች መረጃዎችን ማውጣት የዜጋው ጉዳይ ነው። የተሟሉ መረጃዎችን እና ማንነቱን የሚገልጽ መረጃ ይዞ ነው ወደ ቢሮችን መጥቶ ሊመዘገብ የሚችለው። ከተመዘገበ በኋላ ግን መስፈርቱን የሚያሟላ መሆኑን አይተን ቅድም እንዳነሳሹ ከእድሜ በታች ያለ መሆኑን መረጃ ብቻ አይደለም። ከእድሜ በታች መሆኑንም ፊዚካሊ የማየት ግዴታም አለብን። ስለ ሊሰሩ ብቁ መሆናቸውን መዝነን በቂ መረጃ ከወሰን በኋላ እነዛን መረጃዎች በተሟላ መልኩ አያይዘን ከውጪ ከመጣው ቪዛና ሌሎች መረጃዎች ጋር ለሰራተኛና ማህበራዊ ጉዳይ እናስገባለን። ሰራተኛና ማህበራዊ ጉዳይ ተመዝግበው የቅድመ ጉዞ ስልጠና ወስደው ከዚያ በኋላ ነው ወደ ኤምባሲዎች መረጃዎቻቸውን አስገብተን የውጭውን ጉዞ የምናመቻችላቸው። ስለዚህ በዚህ ሂደት ውስጥ ግንኙነታችን ከውጭ ጉዳይ ከሰራተኛና ማህበራዊ ጉዳይ ከኤምባሲዎች ውጭም ካሉት አገር ውስጥም ካሉ ከተቀባ ሀገር ኤምባሲዎችም ጋር ጭምር ነው። ከዚህ ውጭ ደግሞ የወንጀል ችግሮች ወይም ህገወጥ አሰራሮች ካሉ ደግሞ ከፌዴራል ፖሊስ ጋር ከክልሎች ጋር ከመሳሰሉት ጋር የስራ ግንኙነቶች አሉ። በዚህ አጋጣሚ በተለይ ውጭ ካሉ የኢትዮጵያ ኤምባሲዎች ጋር ኢትዮጵያውያን ሴቶች ወይንም ወንዶችም ሰራተኞች ከሚጎርፉባቸው አገሮች እነ ሳኡዲ አረቢያ ካሉት ኤምባሲዎች ጋር የጠበቀ ግንኙነት ወይንም ደግሞ የስራ ግንኙነት ሊኖረው አይገባም ወይ? የእናንተ ኤጀንሲ ለምን በየጊዜው ሲጎዱ፣ በደል ሲደርስባቸው፣ ሲደበደቡ፣ ሲገደሉ እንሰማለን? የእናንተ ኤጀንሲ ደግሞ ወደ ውጭ የመላኩን ኃላፊነት የተረከበ ነው እና እርግጥ፣ አዎ ኢንሹራንስ እንከፍላለን ብላችኋል። ግን ለኢትዮጵያዊ ክብራቸው ለሰብአዊ ደህንነታቸው ኤምባሲው ትኩረት እንዲሰጥ የሚያደርግ አይነት አሰራር ሊኖራቸው አይገባም ከኤምባሲዎች ጋር ከኤምባሲዎች ጋር አንደኛ፣ ማንን እኛ ሀገራችን አሁን ያለችበትን የእርግጥ ደ አያይዞ ማየት ይፈልጋል። በቂ የሰው ኃይል መድቦ እነዚህ ዜጎች ያሉበት አካባቢ ያለውን ችግር በሙሉ እንፈታለን ቢባል ሰፊ የገንዘብ አቅም የሚጠይቅ ነገር ነው። ነገር ግን አሁን ከመንግስት ጋር በተቀናጀ መንገድ ለመስራት ማህበራችን እየተንቀሳቀሰ ያለው በብዛት እነዚህ ዜጎች ወደሚሄዱባቸው ሀገሮች ያሉትን የህግ ጥሰቶች፣ የመብት ጥሰቶች ለመከላከል አንደኛው መንግስትም በራሱ በኩል እየወሰደ ያላቸው እርምጃዎች አሉ፣ ሌበረታሼ ሌሎችንም ኤምባሲዎችን የማጠናከር ወዘተ ነገር ግን ከዚህ በተጨማሪ ማህበራችን ደግሞ አብሮ በተቀናጀ መንገድ ለመስራት ባሉበት አካባቢ ዓለም አቀፍ የህግ ድጋፍ የሚያገኙበትን ኤጀንሲዎችን በዚህ መልኩ በዜጎች ላይ የደረሰውን ችግር ችግሩ በደረሰበት አካባቢ ደርሰው በኤምባሲ በኩል ሊያስፈጽሙ የሚችሉበትን አግባብ እዛ ጋር ያሉ ክፍተቶችን ለመዝጋት ሰፊ ጥረት እያደረግን ነው። ነገር ግን አሁን ካለ የአቅም ውስንነት አንጻር እነዚህ ዜጎች አትሂዱ ብለን መከልከል አንችልም፣ መንግስትም ሊከለክል አይችልም። በመንግስታዊ መብታቸውም ነው። ነገር ግን ዜጎችም በእውቀት በክህሎት የማብቃት ጥያቄም አለ። ይህንን አሁን በቅርብ ተጀምሯል። ወደዛ እንዲሄዱ ሳይሆን እዚህም ሆኖ ሊሰሩ የሚችሉበትን አግባብ የሙያ ክህሎት እንዲኖራቸው ብቃት እንዲኖራቸው የብቃት ምዘናሁን ካለፉ በኋላ የፈለጉበት እዚህም ሀገር ውስጥ እንሳካሉ ሀገር ውስጥ ያለውን እድል እንዲሞክሩ፣ እንዲሰሩ ከዚህም ውጭ ወተን ደግሞ መስራት አለብን የሚልም ካለ ደግሞ በዚያ መልኩ አገልግሎቱን የሚያገኝበትን አግባብ በመፍጠር ተደራሽ የሚሆኑበትን ችግራቸውን በፍጥነት እንዴት ተደራሽ ይሆናል፣ የመረጃ ልውውጡ እንዴት ይሆናል፣ የጋርዮሽ ስምምነት ከሀገሮች ጋር እንዴት ሊሟላ ይገባል የሚለው ላይ መንግስትም ሰፊ ጥረት እያደረገ ነው። እኛም ደግሞ በኛ መንግስትም ሆነ በተቀባይ ሀገር መንግስት ተቀባይነት ያለው ስራ ኮንትራት ውል ተሻሽሎ እንዲጸድቅ ጥረት እያደረግን ነው ያለ ነው። በማህበራችን በኩል ሰራተኛና ማህበራዊ ጉዳይም ይህን አይቶ በሚገዛ መልኩ እንደገና ሪቫይዝ የሚያደርግበትን እድል እያየን ያለውና ያለው እና ያው በተቀናጀ መንገድ መስራት ችግሩ ደግሞ ልጆቹን በመከልከል ሳይሆን የሚሄዱትንና ሄደን ያጋጥማቸውም በቂ ግንዛቤ እንዲያገኙ ማድረግ ነው። ይህን አስመልክቶ አሁንም ሰፊ ጥረት በተለይ በያዝነው ዓመት በስፋት በዚህ ላይ እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው፣ አቶ መዝገቡ። አድማጫችን ሳተናው አሊ የተባሉ ከወሎ በጣም ብዙ በዚህ ዙሪያ ለምንድን ነው ሰው ከሀገሩ ወዶ ነው ወይ ከእናት ካባቱ ጉያ ወጥቶ ህጻን ልጅ የአስራ ሶስት አስራ አራት አመት ልጅ የሚሄደው? በሌላ በኩል እንግዲህ እሳቸው እንዳስቀመጡት በገጠር ውስጥ ካድሬዎች ሰውን እየቀሰቀሱ ነው ወደ ባዕድ አገር ስደት እየሄዱ ሰርተው እንዲበሉ እየተባለ እየቀሰቀሱ ነው ይላሉ። እና ኤጀንሲዎች ራሳቸው እንደ መሸጥ ነው፣ ሰውን እንደ መሸጥ ነው ካልተከታተሉ የሚል ጥያቄ አቅርበዋል። በጣም ብዙ ጥያቄዎች አሉ። በተለይም ከገጠር ኢትዮጵያ ሰራተኛና ማህበራዊ ጉዳይ ቅድመ ስልጠና ይሰጣል ተብሏል። ልጆቹ ቋንቋ ይችላሉ ወይ? ራሳቸውን መጠበቅ ይችላሉ ወይ? ምግብ ስራ ይችላሉ? ቤት ማጽዳት ይችላሉ ወይ? እንዲሁ ተወስዶ የሚላኩበት ሁኔታና በጣም ለችግር ለአእምሮ ቀውስ የሚዳረጉበት ሁኔታ ነው ያለው፣ የሚል አመለካከት ነው ያለውና ጠቅለል አርገው ያለውትን ሀሳብ መልእክቶን ይስጡኝና እናጠቃልላለን። እውነት ለመናገር አሁን ጥያቄ ያነሱት በተለይ አሁን ከወሎ አካባቢ ያነሱት ጥያቄ አንደኛው ትልቁ ተጠያቂ ማን ነው ሊሆን የሚገባ እሳቸው ሊመልሱ ይችላሉ። እዚህ ስራ ውስጥ እኮ በአብዛኛው ቤተሰብ ራሱ ነው በላላው ቤተሰብ ነው ወደ ውጭ እንዲሄድ የሚገፋፋው ቤተሰብ ነው ራሱ። የአስራ አራት ዓመት ልጅ አስራ ስምንት ሀያ ሀያ ሁለት እያለ የሚያስወጣው እኮ በተለያየ መንገድ ተጽዕኖ እየፈጠረ ያለው ቤተሰብ ራሱ ነው። ስለዚህ ትልቁና የመጀመሪያው የድህነት ችግር ብቻ አይደለም የአስተሳሰብ ድህነት ጭምር ነው። ወደ ውጭ የማየት ስሜት ነው። ይህንም ደግሞ ካድሬ ምናምን ይቀሰቅሳል የሚለው ሳይሆን ሕብረተሰቡ ራሱ ከዚህ ራሱን እንዴት አድርገው ማውጣት እንዳለበት በየሚዲያው ተደራሽ የሆኑ ሬዲዮ፣ የተለያዩ የኤፍኤም ጣቢያዎች በየክልሉም አለ እኮ። በአሁኑ ሰዓት እንደ ቀድሞ አይደለም። እውነት ለመናገር ብዙ መረጃዎችን ከህገ ወጥ የሰው ዝውውር ጋር ተያይዞ ብዙ መረጃዎች በየወቅቱ ይተላለፋሉ። ይህም እየሰሙ ከአካባቢያቸው ሄደው የተጎዳውን ልጅ የተጎጂ ቤተሰቦችን እያዩ አንደኛ ልጃቸው ተጎድታ በተለያየ መንገድ በህገ ወጥ መንገድ ሄዳ ተጎድታ እያዩ ሁለተኛዋን ልጅ እኮ ለመላክ የሚመጡ ወላጆች አሉ እኮ። ስለዚህ ይሄ ህብረተሰቡ ውስጥ ግንዛቤ መፍጠር እንደ መንግስት፣ መንግስት እየሰራ ነው ያለው። በዚህ ጉዳይ ላይ ህብረተሰቡ ራሱ ለዚህ ጆሮውን ሊሰጥ ይገባል። መጀመሪያ የውጭ የመልከትቶ ሀገር ውስጥ ባሉት ማናቸውም አጋጣሚዎች ራሱን አይቶና ፈትሾ የሚሰራበትን አጋጣሚ መፍጠር። ይህ የማይሳካለት ከሆነ ደግሞ ሄዶ መስራትን ከፈለገ ደግሞ የተሻለውና አማራጭ መንገድ ችግሮች መኖራቸውን አውቆ ችግሮቹን ሊቋቋም የሚችልበትን አቅም ፈጥሮ እውቀት አግኝቶ ክህሎት ኖሮት ሄዶ መስራት ነው። ሄዶ ሲሰራ አልጋ ያልገባነ ነገር የለም። ይህም በጣም ሊገነዘቡት ይገባል። ረዥም ሰዓት ይሰራሉ። ክፍያ ማይከፍሏቸው አሰሪዎች አሉ። እነዚህ የመሳሰሉ የሚባሉ ችግሮች ዘርፈ ብዙ ናቸው። ችግሮቹን ለመፍታት ግን አንድ አካል የመፍትሄ አቅጣጫ አድርገን ማስቀመጥ የለብንም። ከራሱ ከቤተሰብ ጀምሮ ራሱ ለመሄድ ያሰበው ዜጋ ጭምር ኃላፊነት ሊወስድና ሊሸከም ይገባል። የሁላችንም የጋራ ችግር ነው። ከችግሩ ግን እንዴት እንወጣለን የሚለውን በጋራ መስራት አለብን ብለን እናስባለን። የኢትዮጵያ የውጭ ስራ ስምሪት አገልግሎት ሰጪ ኤጀንሲዎች አሰሪ ማህበር የቦርድ ሰብሳቢ አቶ መዝገቡ አሰፋ እግዜር ይስጥልኝ ስለሰጡኝ ቃል አመሰግናለሁ። ሰላሙኝልን። እሺ።